ሮም ውስጥ ከሰባት መቶ በላይ የሚገመቱ የኤርትራና ኢትዮጵያ ዜጎች ለእንግልት የተጋለጡበት አሳዛኝ ድራማ እየታየ ነው ያለው። ህፃናት፣ አዛውንቶች ይገኙባቸዋል። ከህንፃው መባረር አንሶ ንብረታቸው ለማውጣት እንኳን መከልከላቸው በጣም የሚገርም ነገር ነው። ሜዳ ላይ ወይም አደባባይ ላይ ተኙ ያልካቸው? አዎ፣ አሉ። ዛሬ አሁን እዛ ሄጃ አነጋግሬያቸዋለሁኝ በጣም የሚያሳዝን ነው። በጣም በጣም የሚያሳዝን ሁኔታ ነው ያለው። አደባባይ ተሰብስበው እዛ ይተኛሉ። ሽንት ቤት የለም፣ ምግብ የለም፣ ምን የለም እና በጣም የሚያሳዝን ሁኔታ ነው የሚታየው። ሁለት መቶ ብቻ አይደሉም ከሁለት መቶ የሚበልጥ ነው መንገድ ላይ ወይም አደባባይ ላይ እየተኙ የሚገኙ በአሁኑ ወቅት። የእነሱ ጣፈንታ ምንድን ነው? አሁን የጣሊያን መንግስት፣ የእርዳታ ድርጅቶች መፍትሄ አግኝተውላቸዋል አልተገኘላቸውም? የእነሱ እጣ ፈንታ እንቆቅልሽ ነው የሚመስለው። ምንም መፍትሄ የሚባል ነገር አይታይም። እንግዲህ መንግስት ህንፃውን ነፃ ለማድረግና እነሱ የፈለጉበት ቦታ እንዲሄዱ ይሄ ነው የፈቀደው። እስካሁን ድረስ ወደ ፖሊስ ጣቢያ ተወስደው አሽራ የተወሰደባቸው የተመረመሩም አሉ። እንግዲህ ከኋላ ምንድን ነው እዛ ህንፃው ውስጥ በህገ ወጥ መንገድ ሰዎች ለማዘዋወር የሚንቀሳቀሱ ሰዎች ሊኖሩ ይችላሉ የሚል ግምት እንዳለ ጋዜጦች ይናገራሉ። እንግዲህ የሀገሪቱ መገናኛ ብዙሀን እንደምት ነው በጥርጣሬ ነው። እዛ ግን የሰሜን አፍሪካ ዜጎች የሉም፣ የሁለቱ ሀገሮች ዜጎች ናቸው። እና ተጠርጥረው ተያዙ ወይም የተባለ ነገር የለም። ምንም ተጨባጭ ነገር የለም በዚህ ጉዳይ። የጣሊያን መንግስት ይህንን ጉዳይ ከዚህ ቀደምም ያውቃል። መፍትሄ ለመፍጠር ለምን ተሳነው? መፍትሄ ለመፍጠር ለምን ተሳነው? መንግስትም የሚመልሰው ይሆናል። ይሄ ነገር ከባድ ነው። ምንም መፍትሄ እንደሌለ ነው። አሁን እስከአሁን ድረስ እዛ የነበሩ ዛሬ አሁን አሁን ጋዜጠኞች አነጋግር ያለው አንድ የፖሊስ ኃላፊ ማነጋግር ያለው የሚታይ ተጨባጭ መፍትሄ የለም የት እንደሚሄዱ ምን እንደሚሆኑ የሚያቅሰው የለም። በቃ ህንፃውን ነፃ ለማድረግ ብቻ ነው እነሱ እንትን ያሉት እንጂ እቅድ የለም። አንድ ለእነሱ የሚሆን ቦታ እንኳን የተያዘላቸው ምንም የለም። የሚገርመው ነገር እሱ ነው። በጣም የሚያሳዝን ነው። የሁለት መቶዎቹን ታሪክ አወራን እንጂ ሌሎቹ የት ነው የሄዱት? እንግዲህ ቁጥራቸው ቅድም እንዳሉኝ ሰባት መቶ ገደማ ነው። ወዴት ሄዱ ሌሎቹ ምን መሰለሽ ሼት እንግዲህ እዚህ ላይ እንደሚገመተው፣ እንደሚታየው፣ እንደምን እንዳየሁት ቤተሰብ ያለው ወደ ቤተሰብ ለጊዜው ማለት ነው። ቤተሰብ የለውም ደግሞ ጓደኛ ወይም የሚያውቀው ሰው ካለ ለሶስት ቀናት ሶስት ሳምንት የሚያሳድረው ሰው ይፈልጋል፣ እዛ ይሄዳል። ችግሩ ተፈታ ማለት አይደለም። ሌሎቹ ደግሞ ከዛ ፒያሳ ወይም ከዛ አደባባይ ይውጡ እንጂ ሌላ ቦታ መንገድ ላይ እንደሚያድሩ ነው እየተነገረኝ ያለው አሁን ከዚህ ህንፃ ሌላ ሶስት አራት አምስት ስድስት ህንጻዎች አሉ፣ በዚህ መልክ የተያዙ። እነሱም አሁን ይህን ነገር ያጋጥማቸዋል ተብሎ እየተሰጋ ነው። ኢትዮጵያውያኑ፣ ኤርትራውያኑ ስደተኞች ሲያናግሯቸው ምን አሉ? ምን ይላሉ? በጣም እያለቀሱ ነው። በጣም አዝነዋል። በጣም ተበሳጭተዋል። ጣሊያን መንግስት ለምንድን ነው ለእኛ እንዲህ መንገድ ላይ ጥሎ እቃችን እንኳን እንዳናወጣ እቃችን ንብረታችን አውጥተን እንዳንጠቀም በተለይ ሴቶቹ አደባባይ ላይ አለሽንት ቤት አለ ምናምን ምናምን እንዴት ይኖራሉ? እና ሴቶች በጣም ተበሳጭተዋል።